የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከ3 ሰዓት እስከ 4 ሰዓት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ¶¶ ባለፈው እሁድ በኢትዮጵያና በኤርትራ መካከል የተካሄደውን ውጊያና የተቀሰቀሰውን ግጭት አስመልክቶ ለሙያዊ ግምገማ ከተጋበዙ አንድ ኢትዮጵያዊና አንድ ሌላ ኤርትራዊ ምሁር ጋር የተካሄደ ቃለ ምልልስ ሰፋ ያለውን የመጀመሪያ ክፍል አጋማሽ ስርጭታችንን ይሸፍናል። በሁለተኛው አጋማሽ ብዙዎች የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ የእንግሊዝኛ ዜማዎች ቅንብር በሙዚቃ ቃና እያዝናናችሁ ያማሻችኋል። ሰላም ጤና ስጥልን። እንደምናመሻችሁ የተከበራችሁ አድማጮች ከቅዳሜ ሰኔ 11 2008 ዓ ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ትመራልናለች። አሁን ወደ ቀዳሚው የዓለም ዜና፣ መልካም ምሽት እንደምናምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። የኤርትራ መግለጫ እውነትነት የለውም ስትል ዩናይትድ ስቴትስ የኤርትራን መግለጫ አስተባብላለች። ዩናይትድ ስቴትስ ይህን ማስተባበያ የሰጠችው ኤርትራ ከኢትዮጵያ ጋር በሚያዋስናት ድንበር ላይ ሰሞኑን የተካሄደውን ከባድ ጦርነት አስመልክታ ይህ ጦርነት የተቀሰቀሰብኝ በዋሽንግተን ቆስቋሽነት ነው በማለቷ እንደሆነም ታውቋል። ዩናይትድ ስቴትስ ኢትዮጵያን ለመርዳት ጦር መሳሪያ መላኳን ያመለከተው የኤርትራ ውጭ ጉዳይ ሚኒስቴር መግለጫ አንዳችም እውነተኛ መረጃ እንደሌለው ዩናይትድ ስቴትስ ገልጣለች። መግለጫውን በማብራራት የተናገሩት በተባበሩት መንግስታት ድርጅት የኤርትራው አምባሳደር ግርማ አስመሮም፣ አዎ ዩናይትድ ስቴትስ ጦርነት እንዲቀሳቀስብን አድርጋለች ማለታቸው ተሰምቷል። ነገር ግን አሉ አምባሳደር ግርማ፣ ይሄ ለብቻው ተነጥሎ የሚታይ ሳይሆን ላለፉት 15 ዓመታት የካሄደ የዩናይትድ ስቴትስ የተጽዕኖ አጀንዳ ነው። ዩናይትድ ስቴትስ በአፍሪካ ቀንድ ላይ ያላትን የበላይነት ምኞት በስራ ለመተርጎም ኢትዮጵያን መሳሪያ አድርጋ በኤርትራ ላይ ጥቃት እንድትሰነዝር ማድረጓንም አመልክተዋል አምባሳደር ግርማ። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ትናንት ዓርብ በትዊተራቸው ይህ የመንግስታቸው መግለጫ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለፈው ማክሰኞ ይፋ ላደረገው መግለጫ መልስ ነው ብለዋል። የጦርነቱ መቀስቀስ እንዳሳሰበው የገለጠው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሁለቱም ወገኖች እንዲረጋጉና ሰላም እንዲፈጥሩ ጥሪ አቅርቧል። የኤርትራን መግለጫ በተመለከተ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ትናንት ዓርብ በተናገሩት ቃል ዩናይትድ ስቴትስ በሁለቱም አገሮች ባሏት ኤምባሲዎችና ኒውዮርክ ላይ ባላቸው ሚሽኖች አማካኝነት ጦርነቱ እንዲቆምና በመካከላቸው መረጋጋት እንዲኖር ጥሪዋን አስተላልፋለች ብለዋል። ኢትዮጵያ ዩናይትድ ስቴትስ በአፍሪካ ቀንድ ላይ ያላትን የተሳሳተና አቅጣጫ የለሽ ፖሊሲ የምታስፈጽም መሳሪያ ነች ያሉት በተባበሩት መንግስታት የኤርትራው አምባሳደር ግርማ አስመሮም። በዚያ መሰረትም ነው ይህን ወታደራዊ ወረራ ኤርትራ ላይ የምታካሄደው ብለዋል። የተባበሩት መንግስታት ድርጅት የሰየመው የሰብአዊ መብት ኮሚሽን ባለፈው ሳምንት ሁለቱም ሀገሮች የኢትዮ ኤርትራ የድንበር ሚሽን እንደ አውሮፓ አቆጣጠር በ2002 ላሳለፈው አሳሪ ውሳኔ ራሳቸውን እንዲያስገዙም ጥሪ አቅርቧል። በሁለቱ ሀገሮች መካከል በድንበር ውዝግብ ምክንያት ጦርነት የተቀሰቀሰው ባለፈው እሑድ ሲሆን ሁለቱም ባለድሎች መሆናቸውንና ሁለቱም ደግሞ በጦርነቱ ቀስቃሽነት እርስ በርስ እየተወነጃጀሉ መሆናቸው እየተሰማ ነው። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዛምቢያው የምርጫ ሚሽን ከምርጫ ዘመቻ ጋር ተያይዞ የሚነሳ አመጽ ትዕግስት የለንም አለ ዛምቢያ። እንደ አውሮፓ ቆጣጠር በመጪው ነሐሴ 11 ቀን ፕሬዚዳንታዊ ምክር ቤታዊና የቀበሌ ምርጫዎች ታካሄዳለች። የኢራቁ ልዩ ኃይል ዛሬ ቅዳሜ እንዳስታወቀው እስላማዊው መንግሥት ነኝ ባዩ አማጺ ቡድን ከአንድ ቀን በፊት ተቆጣጥሮት የነበረው አብዛኛው የፋሉዣ አካባቢ ነጻ ሆኗል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ስለ ሁኔታው ሲገልጡ ቃል በገባኑ መሠረት መሰረት እነሆ ፋሎጃን መልሰን ተቆጣጥረናል ብለዋል። ጠቅላይ ሚኒስትሩ አክለውም ፋሎጃ የኢራቅ ግዛት ሆናለች፣ ቀጣዩ የጦርነት ቀጣና ደግሞ ሙሱል ነች ሲሉም በትዊተራቸው ተናግረዋል። ሩሲያ ከኃይል ሰጪ መድኃኒት ጋር በተያያዘ የወንጀል ምርመራ ጀምራለች። ምርመራው የሚካሄደው የስልጣን ብልግና ፈጽሟል በተባሉት በቀድሞ የአገሪቱ ጸረ ኃይል ሰጪ መድኃኒት ላቦራቶሪ ዲሬክተር ላይ ነው። ከአገራቸው ወደ ዩናይትድ ስቴትስ የሸሹት ግሪጎሪ ሮድቸንኮቭ ባለፈው ወር እንደገለጡት እንደ አውሮፓ አቆጣጠር ባለፈው 2014 በተካሄደው የሶቺ ኦሊምፒክስ ከሩሲያ ስፖርትና ደህንነት አገልግሎት ጋር ግንኙነት ያላቸው ቢያንስ ወደ 15 የሚሆኑ ባለሜዳሊያዎች ውጤታቸው በኃይል ሰጪ መድኃኒት የታገዘ ነው ተብሏል። ዜናው አበቃ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ ልዩ ዝግጅት ባለፈው እሁድ በኢትዮጵያና በኤርትራ መካከል የተካሄደውን ውጊያና የተቀሰቀሰውን ግጭት አስመልክቶ ለሙያዊ ግምገማ ከተጋበዙ አንድ ኢትዮጵያዊና አንድ ሌላ ኤርትራዊ ምሁር ጋር የተካሄደ ቃለ ምልልስ ነው። ሰፋ ያለውን የዚህን የመጀመሪያ አጋማሽ ክፍለ ጊዜ የሚሸፍነው ዶክተር መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የሕግ መምህር ሲሆኑ ዶክተር አወት ወልደ ሚካኤል ደግሞ በካናዳዋ የኦንታሪዮ ኪዊንስ ዩኒቨርሲቲ የታሪክ መምህር ናቸው። በትላንትናው ምሽት የመጀመሪያውን ክፍል ቃለምልልስ ያቀረበችው የውይይቱ አዘጋጅና አቅራቢ አዳነች ፍሳሐዬ ለምሽቱም ሁለተኛውን ክፍል ይዛ ቀርባለች። ትላንት በቀረበው የመጀመሪያ ክፍል ውይይት ሁለቱም ሀገሮች ጦርነት ያካሄዱት የውስጥ ችግራቸውን አቅጣጫ ለማስቀየር ነው የሚል ነጥብ ተነስቷልና፣ እንደዛ ከሆነ ምን ያህል ያዋጣል? ምን ጥቅም ሳለው? ወደ ዶክተር መሐሪ ልመለስ። እሱ እነሱ ራሳቸው ነው የሚያውቁት የሚመስለኝ፣ ግን እኔ ምናልባት እንግዲህ እነሱ ግልጽ ባልሆኑበት ሁኔታ የየራሳችን ግምት ነው። ማን ጀምሮ ሊሆን ይችላል፣ ማን ነው ለመጀመር በተሻለ ሁኔታ ሊኖር የሚችለው የሚለው ነገር ማየት ነው። እንግዲህ እንደ ግምት እኔ አሁን ባለው ሁኔታ በኢትዮጵያ በኩል ጦርነት ሊጀመር የሚችልበት ምክንያት ብፈልግ ባፈላልግ ብዙም ላገኝ አልቻልኩም። ምናልባት በኤርትራ በኩል አሁን ከአንድ ሳምንት በፊት ይሄ ሂውማን ራይት ኮሚሽን የዩኤን በኤርትራ ላይ ያቀረበው ሪፖርት አለ። በሰብዓዊ ፍጡር ላይ በሚደረግ ወንጀል ሊያስጠይቅ የሚችል ድርጅት ኤርትራ ውስጥ እንደተካሄደ የተገለጸበት ሁኔታ አለ። ይሄ ሪፖርት እንግዲህ ጉዞ ጀምረዋል። ሂውማን ራይትስ ኮሚሽኑ ሪፖርቱን አቅርቦ ከቅርብ ጊዜ በኋላ ደግሞ ወደ ሴኩሪቲ ካውንስል ቀርቦ ውይይት ተደርጎበት ውሳኔ ላይ ይደረስበታል ተብሎ ነው የሚታሰበው። እንግዲህ አንዱ የተከሰሱበት ጉዳይ ይሄ ገደብ የሌለው ብሔራዊ አገልግሎት ውስጥ ተጠምደዋል እና ይሄም የግዴታ እና በነጻ እና በግዴታ የሚደረግ አገልግሎት ስለሆነ ፎርስድ ሌበር ነው፣ የተከለከለ ነገር ነው፣ በኃላፊነት የሚያስጠይቅ ነገር ነው የተባለ ስለሆነ ምናልባት ይህን ጦርነት ከፍቶ ናሽናል ሰርቪስ ለማካሄድ የሚያስገድድ ሁኔታ ላይ ነው ያለ ነው። ስለዚህ ይሄ የተቃጣብን ነገር በእርግጥም እሱን ለመጠበቅ ነው ወጣታችን ገደብ ለሌለው ጊዜ ያስቀመጥ ነው የሚለው ነገር ምናልባት ሴኪሪቲ ካውንስል ውይይት ላይ በሚገባበት ጊዜ ይህን እንደ አንድ ምክንያት ለማቅረብ ተፈልጎ ይሆን ወይ የሚቀርበው አንድ ምክንያት ይሄ ይታየኛል። በኤርትራ በኩል በዚህ ደረጃ ሊጀመር የሚችልበት ሁለተኛ፣ እንግዲህ ኤርትራ አካባቢ የሚኖረው ግምገማ ኢትዮጵያ ውስጥ የተወጠረ ሁኔታ ነው ያለው የሚል ግምገማ ያላቸው ይመስለኛል። በኦሮሚያ በኩል አመፅ አለ፣ በቅማንት በኩል አመፅ አለ፣ በኮንሶ በኩል አመፅ አለ፣ ወልቃይትም ላይ ንቅናቄ አለ። ስለዚህ የውስጥ ውጥረት አለው የኢትዮጵያ መንግስት። በዚህም ላይ ድርቅና ጎርፍም አለበት በተፈጥሮም በኩል ሰራዊቱም በትኖ በሶማሊያ በደቡብ ሱዳን በሱዳን ተወጥሯል ሀገር ውስጥ የሚኖር ሀይል የተመናመነ ሊሆን ነው የሚችለው የውስጥ ጸጥታም ከመጠበቅ ላይ የሚወጠር ስለሆነ በአመራሩም አካባቢ ያው እንግዲህ በሚዲያ የሚገለጽ ለእነሱም አዲስ ላይሆን ይችላል የሙስናና የመልካም አስተዳደር ችግር ህዝቡን ቀስፎ ይዞታል ስለዚህ እነዚህ እነዚህ ሁሉ ተደማምረው ኢትዮጵያ ደካማ ነች የሚል ስዕል ፈጥረው ይሆናል ብዬ ገምታለሁ። በውስጥ ያለው ይሄ ፓይፕላይን ላይ ያለው ሪፖርት እና ኢትዮጵያ ውስጥ ያለው ሁኔታ ደማምረው አመቺ ሁኔታ ሊሆን ይችላል ብለው ጀምረው ይሆን ወይ የሚል ሁኔታ ይታየኛል። በኢትዮጵያ በኩል ግን ላለመጀመር ምክንያት ይሆናሉ ምላቸው እንግዲህ አሁን ኢትዮጵያ ኦልሬዲ ይሄ የዩኤን ሪፖርት ገና ሴኩሪቲ ካውንስል ጋር ሳይሄድ እንደዚህ አይነት ጦርነት ብትጀምር አቅጣጫውን የሚለውጠው ነው የሚሆነው እና እንደ ኢትዮጵያ የፖለቲካ ኃላፊዎች ሆኜ ሳየው በዚህ ደረጃ ወደ ጦርነት መግባት የሚጠቅማቸው አይመስለኝም። ሁለተኛ ወደ ጸጥታ ጥበቃ ምክር ቤት አባልነት ለመግባት ኢትዮጵያ እየተንደረደረች ባለችበት ሁኔታ እንደዚህ አይነት ጥቁር ነጥብ የሚያስይዝ እርምጃ ውስጥ መግባት ይወስናሉ ብዬ አላስብም። እና ከእነዚህና ሌሎች ሌሎች ነገሮች አጠቃልይ የሳይ በኤርትራ በኩል ተጀምሮ ይሆናል የሚል ግምት ላይ ነው የደረስኩት። እሺ ዶክተር ዓወት እቲ ዶክተር መሓሪ ክህቦተን ሓመልስን እቲ ሕቶ ክብካ ዝመልስ ኣይኮነን ግን ዶክተር መሓሪ ክምልሰሉ ሓደ እቲ ኩሉ ዝበሎ ረቋሒታት ዶክተር መሃሪ የተናገረው ለጥያቄ መልስ አይደለም። ግን ዶክተር መሃሪ ስላለው መልስ ልስጥ። አንድ ያቀረባቸው መለኪያዎች ሁሉ የኢትዮጵያ መንግስትም በተገላቢጦሽ ሊጠቀምባቸው ይችላል። ያም ሆኖ ግን የጀመረው የኢትዮጵያ መንግስት ወይም የኤርትራ መንግስት ነው ብዬ ለመገመት ዝግጁ አይደለሁም። ምክንያቱም የማናውቃቸው ነገሮች ስለሚበዙ በሐቆች ላይ ተመስርተን እንናገር ካልን ግን እንደ አውሮፓ አቆጣጠር በ2010 ዓ ም ኢትዮጵያ ውስጥ ምርጫ ከተካሄደ ጊዜ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የውጭ ጉዳይ ሚኒስትር ከነበሩበት ጊዜ አንስቶ የኢትዮጵያ መንግሥት በኤርትራ ያለውን ስርዓት ስለ መቀየር ዘዴ እየሠራ መሆኑን የአሁኑ ጠቅላይ ሚኒስትር የውጭ ጉዳይ ሚኒስትር በነበሩበት ጊዜ የተናገሩት ነገር አለ። ከዚያን ጊዜ አንስተው እስካሁን ባለው ጊዜ የተለያዩ የኢትዮጵያ መሪዎች ይህን አባባል ሲደግሙ ቆይተዋል። ከአባባላቸው ጋር በሚስማማ መንገድም የኤርትራ ተቃዋሚ ኃይሎችን ሲደግፉ ቆይተዋል። በእርግጥ ኢትዮጵያ በአሁኑ ወቅት ብዙ የውስጥ ተግዳሮቶች እየገጠሟት ነው። ከኢትዮጵያ አቅም በላይ ናቸው፣ አይደሉም የሚለው ጉዳይ ጊዜ የሚመልሰው ጥያቄ ነው። በሶማሌ ክልል፣ በኦሮሚያ፣ በአማራ ክልልና በሌሎችም አካባቢዎች ያሉት ተግዳሮቶች ማንኛውንም መንግስት ቢሆን የውጭ ማስተንፈሻ እንደሚፈልግ ያደርጉታል የሚል ግምት አለኝ። በእነዚህ ምክንያቶች ብቻ የኢትዮጵያ መንግሥት ግጭቱን ሊጀምር የሚችልበት ሁኔታም አለ። ምክንያቱም ኤርትራ አሁን እጅግ የተዳከመች ጊዜ በመሆኑ በወር አምስት ሺህ የሚሆኑ ኤርትራውያን ወጣቶች ከሀገር ወደ አጎራባች ሀገሮች እየተሰደዱ እንደሆነ እየተነገረ ነው። ከእነርሱም አብዛኛዎቹ የሀገሪቱ ሰራዊት አባላት የነበሩ ወይም ወደ ሰራዊቱ እንዲገቡ ሲጠባበቁ የነበሩ ናቸው። በዛም ላይ በሰብዕና ላይ ወንጀል በመፈጸም የተከሰሰች ሀገር እንዴት ውጊያ ትጀምራለች? በመጨረሻም ያሉት መለኪያዎች ሁሉ ኢትዮጵያ ወይም ኤርትራ ውጊያውን የጀመሩት ሊያስመስሉ ይችላሉ። እኔ የምገምተው አካባቢው ውጥረት የሰፈነበት በመሆኑና በከፍተኛ ደረጃ የታጠቁ ኃይሎች የተፋጠጡበት ሁኔታ ስላለ ምናልባት በአካባቢው ያሉ አዛዦች የፈጠሩት ግጭት ተባብሶ ሊሆን ይችላል የሚል ግምት አለኝ። ግን አንድ ነጥብ አንስተው ነበር። አሁን ምናልባት ሳይታሰብ የሆነ ግጭት ተነስቶ ሊሆን ይችል ወይ ስላሉት ጉዳይ እውነት ይሁን ውሸት ይሁን አላቅም እንጂ አንዳንድ የኤርትራ ተቃዋሚዎች ድረገጽ ላይ እያወጡት ነገር ነበረ። እሱ ምንድን ነው? ከኤርትራ በኩል የተወሰኑ ወታደሮች ጠፍተው ለመሄድ ሞክረው በእነሱ ላይ ተኩስ ተከፈተ እና የጫረው ይሄ ነው የሚሉም አሉ እንግዲህ ኣነ እውን ብርግጽ ዝፈለጥ ኮ የብለይን ከም ዝበልኩ ኸ ከምኡ ዝበሃል ሓደ ተኽእሎ ካልእ እንታይ ኣሎ ናይ ኣብ ኢትዮ እኔ እንዳልኩሽ በተጨባጭ የማውቀው ነገር የለም። አንድ እንደዛ ሊሆን የምችልበት ሁኔታ አለ። ሌላው ደግሞ ኢትዮጵያ ውስጥ የሰፈሩ የኤርትራ ተቃዋሚ ኃይሎች የኤርትራን የስለላ ህዋሳትን ስለ አጠቁ የኤርትራ ወታደሮች ምላሽ ሲሰጡ የኢትዮጵያ ወታደራዊ ኃይሎች ገቡበት የሚሉና ሌሎች ብዙ ወሬዎች ናቸው የሚሰሙት። እንደዛ ስለሆነም እርግጠኛ ሆኜ ለመናገር ያዳግተኛል። የእኔም ሆነ የዶክተር መሀሪ ግምቶች ደግሞ ትክክል ወይም የተሳሳቱ ሊሆኑ ይችላሉ። ይህን ስል ስላቀረብነው ትንታኔ ነው የምናገር ያለሁት። ትንታኔ እንግዲህ እንደዛ ነው። እንግዲህ ከምሁርነትና ከብስለት ጋር ተያይዞ ምን ይመስላችኋል ከሚል የራሳችሁን ግምት ነው ልትናገሩ የምችሉትና በዛ ተመስርተን ነው አሁን እንግዲህ ወደ ቅድም እንመለስ እና ኢትዮጵያ ጀመረችው ወይ ኤርትራ ጀመረችው የጀመሩትም የውስጥ ጉዳያቸውን አቅጣጫ ለማስቀየር ነው ከሚለው ተነስተን ምን ጥቅም አለው ታዲያ እውነት እንደዛ ከሆነ ምን ጥቅም አለው የሚለውን መመለስ ይፈልጋለሁ ብለው ነበርና እሺ ወደዛ እንሄድ ኣብ ዝሓለፈ ዓሰርተ ሓሙሽተ ዓሰርተ ሽዱሽተ ዓመታት ዝረእናዮ ነገር እንተሎ ባለፉት 15ና 16 ዓመታት ውስጥ ያየነው ነገር ቢኖር ጦርነት ማካሄድ የሚያስከትለው ጉዳት ብቻ ሳይሆን ከዚያ ጋር ተያይዘው የሚባክኑ እድሎች በእጥፍ እየበዙ የሚሄዱ መሆናቸውን ነው። ማንኛውም ሕዝብም ሆነ ሀገር ከጦርነት ጥቅም አግኝቻለሁ ለማለት የማይችሉበት ሁኔታ ላይ ነው ያለነው። ኤርትራ ትንሽ ሀገር በመሆኗ የደረሰባት ጉዳት ጎልቶ ሊታይ ይችል ይሆናል። ሆኖም ከኢትዮጵያ ጋር የሚዋሰነው ረዥም ድንበር ውስጥ ሰላምና መረጋጋት አለ ኢትዮጵያ በማስመዝገብ ላይ ካለችው የኢኮኖሚ ግስጋሴ ተጠቃሚ ነው መልካም እድሎች እያገኘ ነው ብሎ ለመናገርም አይቻልም ምናልባት ስልጣን ላይ ላሉት የፖለቲካ ኃይሎች ለጊዜው ሊያገለግል ይችል ይሆናል ያለፉት ዓመታት ተሞክሮዎች እንደሚያመለክቱትና የሌሎች ህዝቦች ታሪክ እንደሚያረጋግጠው ግን ለኤርትራና ለኢትዮጵያ እንዲሁም ለሕዝቦቻቸው ምንም አይነት ጥቅም አያስገኝም። ውጥረት ላይ ቆይቶ በየጊዜው በእንደዚህ አይነት አደገኛ መንገድ ግጭት ሲነሳ እድሎቹ ሊከናወኑ የሚችሉበትን ሁኔታ ያጠባል ያርቃልም። ዶክተር መሐሪ በዚህ ላይ የሚሉት ካለ፣ አለበለዚያ ወደ ቀጣይ ጥያቄ ለመሄድ እንችላለን። ብዙም ዶክተር አዎት ካለው የተለየ ነገር የለኝም። በተለይ ግን አጽንኦት ልሰጥበት የምፈልገው ጉዳይ በመርህ ደረጃ ከጦርነት የሚጠቀም ማንም የለም ብቻም ሳይሆን በተለየ አካባቢ አሁን ይሄ ጦርነት ተነሳበት የሚባለው አካባቢ ከአጼ ኃይለ ሥላሴ ጀምሮ ማለት ይቻላል በደርግን አሁን ደግሞ በኤርትራ ሻእቢያ በዚህም ኢህአደግ ስልጣን ከያዙ በኋላ የጦርነት ቀጠና ሆኖ የቆየ አካባቢ ነው። እሱ ቦታ በጣም እየተጠቃ ነው ላለፉት ሰላሳና አርባ ዓመታት ማለት ይቻላል ምንም እንኳን ኢምፓክቱ የጦርነቱ በሙሉ የአገሪቱ አካባቢ በኤርትራም በኢትዮጵያም ጠበሳ የሚተው ቢሆንም በተለይ በዛ አካባቢ ግን በጣም በጦርነት ላይ የቆየ ከመሆኑ አንጻር እዛ ላለ ማህበረሰብ ጫናው በጣም ከፍ እንደሚል እኔ ምገነዘባለሁ። እነዚህ ሁለቱም ሀገሮች ወደ ከፋ ጦርነት ወይም ደግሞ ወደ ሙሉ በሙሉ ጦርነት ሊመለሱ የሚችሉ ይመስላችኋል? ዶክተር አወት። አይመስለንም አይመስለንን ዘብለኒ ከዓ እቲ ዓንተ ቦይ ክኸውን ይኽእል እዩ ዝበል አይመስለኝም። አይመስለኝም የምልበት ምክንያት ደግሞ ቀደም ሲል ሊሆኑ ይችላሉ ያልናቸውን ምክንያቶች በሌላ ገጽታ ስናያቸው ጦርነት እንደማያዋጣት ኤርትራ በተግባር አይታዋለች ተምራለችም። ካለፉት 15ና 16 ዓመታት ብዙ ዋጋ ተከፍሏል ማለት ብቻ ሳይሆን ብዙ ዕድሎችም ታጥተዋል። በኢትዮጵያም በኩል ቢሆን በሀገሪቱ ያሉት ውጥረቶች በኢህአደግ አመራርም ሆነ በህወት አመራር ውስጥ ያለው አለመግባባትም ሆነ በኢትዮጵያ መንግስትና በሌሎች ክልሎች ያሉ ተቃዋሚ ኃይሎችም ሆኑ ህዝቦች መካከል ካለው አለመግባባት አንጻር ሲታይ ከሶማሊያ ሊመጣ የሚችል የሽብር አደጋም በኩል ሲታይ ኢትዮጵያ ነኝ እና ልሆን እችላለሁ ብላ ከምታስበው አንጻር ሲታይ ጦርነት መጀመር አያዋጣትም። እሺ፣ ዶክተር መሓሪ እንግዲህ የጦርነት ጉዳይ አንዳንዴ በትንሽ አጋጣሚም ቅድም ዶክተር አውቶም ሲያነሳው እንደነበረ ትንሽ በቃኚዎች መካከል የሚጀመር መጠነኛ የተኩስ ልውውጥም ቢሆን ራሱ ከቁጥጥር ውጭ ሆኖ አንዴ ከተቀጣጠለ ምንም እንኳን በመርህ ደረጃ ሁለቱም ወገኖች ጦርነቱን የማይፈልጉትም ቢሆን ጦርነት መቀጠሉ የሚቀር አይመስለኝም። በተለይ አሁን ይሄ አሁን ተካሄደ እየተባለ የሚነገርለት ጦርነት ምናልባትም በፈረንጆች አቆጣጠር ከአስራ ዘጠኝ ዘጠና ስምንት እስከ ሁለት ሺህ ድረስ በነበረው ጊዜ የነበረው ከባዱ አይነት ነው የሚል መግለጫ ነው በሁለቱም በኩል እየቀረበ ያለው እና በትናንሽ ነገሮች እንደዚህ ደረጃ የሚካሄድ ከሆነ እነዚህ ትናንሽ ነገሮች የሚቀጥሉና እድል የሚሰጣቸው ከሆነ ሁለቱም ወገኖችም ባይፈልጉት በሁኔታው የተገደው እና ሁኔታው ከቁጥጥር ውጭ ሆኖ ወደ ፉል ስኬል ውጊያ ሊገቡ የሚችሉበት እድል ዝግ ነው ብዬ አላስብም። በእርግጥ ከዶክተር አወት ጋር የምስማማው ጦርነቱ ለሁለቱም እንደማይበጅ ለትልቁም ለትንሹም፣ ምክንያቱም ሰው፣ ንብረት፣ ሀብት ነው የሚበላው ቁርሾ ነው የሚቀጥለው። ጉዳዩም በጦርነት ሊፈታ አይችልም። ስለዚህ በዛ ሊፈታ ለማይችል ጉዳይ ጦርነት ውስጥ መግባቱ ተመራጭም ተገቢም አይደለም። ከቁጥጥር ውጭ በሆነ ምክንያት ግን ሰፋ ወዳለ ጦርነት ሊገባ አይችልም ብሎ ግን ዝግ ማድረግ የሚቻል አይመስለኝም። እስካሁን ባለው ጊዜ በሁለቱም ሀገሮች መካከል እርቅ ለማውረድ ያልተቻለበት ምክንያት ምን ይመስላችኋል? ዶክተር አወት። ብርግጥ እዚዩ ኢለ ተንቲነ ክውደ አይክልን ያ በእርግጠኛነት ይህ ነው ብዬ በመተንተን ልጨርስ አልችልም። ይሁንና የተለያየ የውስጥና የከባቢ እንዲሁም ኩራትና ሌሎች ተመሳሳይ የሆኑ መለኪያዎች ምን ያላቸው ይመስለኛል። በመጨረሻው ግን ለገባህባቸው ውሎችና ለፈረምካቸው ዓለም አቀፋዊ ሕጎች መገዛትና ያለመገዛት ጉዳይ ይመስለኛል። በሁለቱ አገሮች መካከል የጦርነት ምክንያት ወይም ምንጭ የሆነውን ነገር አጥንቶ እንዲያቀርብ ይመሰረታል የተባለው ሦስተኛ አካል እስካሁን ባለው ጊዜ አልተመሠረተም። ይህን መሰረት በማድረግ ጦርነቱን ማን ጀመረው በሚለው ነጥብ ላይ በትምምን ለመናገር በማንችልበት ሁኔታ ላይ ነው ያለ ነው። ጦርነቱን ማንም ይጀምረው ማን ጦርነቱ ደም ያፋሰሰና በሁለቱም አገሮችና ህዝቦች ላይ ትልቅ ኪሳራ ያስከተለ ሆኗል። በመጨረሻም ሁለቱም አገሮች በዓለም አቀፍ ሕግ መሠረት ይግባኝ የማይባልበት ፍርድ እንዲሰጥበት ወደ ፍርድ ቤት ቀረቡ። ፍርድ ቤቱ ደግሞ እንደ አውሮፓ አቆጣጠር በሚያዚያ ወር 202 ዓ ም ውሳኔውን ሰጠ። የኤርትራ መንግሥት ሙሉ በሙሉ ተቀበለው። ይህን ስልም የኤርትራ መንግሥት ድክመትና በመንግሥቱ ላይ ያለን ተቃውሞ እንዳለ ሆኖ ማለት ነው። ውሳኔውን መቀበል ብቻ ሳይሆን በተግባር ላይ እናውለው በሚለው አቋሙ እንደ ጸና ነው። የኢትዮጵያ መንግሥት ግን በተለያየ ጊዜ የተለያየ አቋም ነው ያንጸባረቀው። መጀመሪያ አልተቀበለውም። በኋላ በመተክል ደረጃ እቀበለዋለሁ አለ። በሌላ አነጋገር በመተክል እንጂ በተግባር አይደለም ማለት ነው። በመጨረሻ ደግሞ ሙሉ በሙሉ ተቀብየዋለሁ ብሏል። ነገር ግን በተግባር ላይ ለማዋል መነጋገር አለብን አለ። እዚህ ላይ እንግዲህ ችግር ተፈጠረ። የኤርትራ መንግሥት የተሰጠውን ፍርድ በተግባር ላይ ለማዋል እንጂ ለመነጋገር አይደለም የተስማማ ነው ሲል የኢትዮጵያ መንግሥት ግን ብይኑን በተግባር ላይ ለማዋል መነጋገር አለብን በሚለው ላይ ጸና። እነዚህ አቋሞች ታዲያ ሁለቱንም አገሮች ሁለቱንም ሕዝቦች አግተው ይዘዋል። ምክንያቱም ይህ ሁለቱም ስርዓቶች ጦርነት ወይም ሰላም በሌለበት ሁኔታ እንዲቀጥሉ ያገለግላቸዋል የሚል እምነት ነው ያለኝ። ይህ ሰላም ወይም ጦርነት ያለ መኖር ሁኔታ እንዲያበቃ ሰላም ፈላጊ የሆኑት የሁለቱም አገሮች ሕዝቦች ወደ ድሮው የኑሮ ዘያቸው እንዲመለሱና አካባቢው ተረጋግቶ በኢኮኖሚ ዕድገት አብሮ እንዲሠራ ከተፈለገ ለዓለም አቀፍ ሕግ ተገዥነት እንዲኖር ያስፈልጋል። በመካከላቸው የመተማመን ስሜትን ዳግም ለማዳበር የፈረሱ ድልድዮችን ዳግም ለመጠገን ሁለቱም የሚተውን ነገር ትተው ዕርቅ በማውረድ የዓለም አቀፍ ሕግን በማክበር ነው እልባት ሊያገኝ የሚችለው። ይህን መሠረት በማድረግ ደግሞ የኢትዮጵያ መንግሥት የዓለም አቀፍ ሕግን በማክበር ከያዘው የኤርትራ ግዛት መውጣት የሚኖርበት ይመስለኛል። የኢትዮጵያ መንግሥት ይህን ቢያደርግ ለዓለም አቀፍ ሕግ መገዛት እንጂ ሽንፈት አይሆንም። ይህ ትልቅ መሰናክል ከተነሳ በኋላ ኳሷ በኤርትራ ሜዳ ላይ ነው የምትሆነው። የኢትዮጵያ መንግሥት ከኤርትራ ግዛት እንደወጣ የኤርትራ መንግስት፣ ወዲያውኑ የሁለቱን አገሮች ግንኙነት ወደ ሰላም የመመለስ ንግግር የማድረግ ፍላጎት እንዳለው ገልጧል። ዶክተር መሐሪ፣ እስካሁን ባለው ጊዜ በሁለቱም አገሮች መካከል እርቅ ለማውረድ ያልተቻለበት ምክንያት ምንድን ነው? ነው እንግዲህ እንግዲህ ብዙ ምክንያቶች ሊቀርቡ ይችሉ ይሆናል። በዚህ ጉዳይ በአንድ በኩል እንግዲህ በሁለቱ በኩል ያለ ግትርነት ያለ ይመስለኛል። ቀደም ብሎ ደርግን በመታገል በነበሩበት ጊዜ በቅርብ የሚተዋወቁ ስለነበረ አመራሮቹ ጉዳዩን አንዳንዴ ፐርሰናል የማድረግ እና በዛ መንገድ ሁኔታዎች የማየት ነገር ያለ ይመስለኛል። በሌላ በኩል ግን የጉዳዩ ውስብስብነትም ያለው ይመስለኛል። ማለት አልጀርስ አግሪመንት ሲስማሙ ሁለት አይነት ኮሚሽኖች እንደተቋቋሙ ይታወቃል። የካሳ ኮሚሽን የሚባል የደረሰ ጉዳት አጣርቶ ካሳ የሚወስንና ድንበሩን ደግሞ አካሎ በመሬትም ላይ ዲማርኬት የሚያደርግ ሁለት ተቋሞች ተመስርተው ነበር። ከዛም ጋር አዜ ፓኬጅ ያ ውሳኔ እስኪሰራ ድረስ ድንበር ላይ የኤርትራ ሰራዊት ከድንበሩ ሀያ አምስት ኪሎ ሜትር ርቆ እንዲቀመጥና ሀያ አምስት ኪሎ ሜትር ከኤርትራ መሬት ውስጥ ጊዜያዊ የሰላም ቀጠና ተብሎ በተባበሩት መንግስታት ሰራዊት ቁጥጥር ስር እንዲሆን ተደርጎ ሲሰራበት የነበረ ጉዳይ ነው። እንግዲህ ውጊያው ማን ጀመረው በሚለው ቅድም ዶክተር አወት እሱን የሚያጣራ ኮሚቴ ስላልተመሰረተ አልታወቀም ያለው የካሳ ኮሚሽኑ በዚህ ረገድ ላይ የማያወላውል አቋም የወሰደ ነው የሚመስለኝ። ሲያጣራ ጉዳቶች ሲያጣራ መነሻቸው ጭምር ያጣራ ስለነበረ ጦርነቱ በኤርትራ በኩል እንደተጀመረ ማረጋገጫ የሰጠበት ጉዳይ ነው። እንወይ እሱ እንደ አንድ መረጃ ሆኖ የድንበር ኮሚሽኑ የሰጠው ውሳኔ አለ። በኢትዮጵያ በኩል እንግዲህ እየቀረበ ያለው የድንበር ኮሚሽኑን ውሳኔ እንቀበላለን ግን ውሳኔው ተግባር ላይ ሲውል መንደሮችን ወደ ሁለት የሚለይ ማህበረሰብን ወደዛ ጫፍና ወደዛ ጫፍ የሚለይ ቤተ ክርስቲያኑ ወደዛ ማዶ ከነመቃብሩ መቃብሩ ማህበረሰቡ ደግሞ ወደዚህ የሚያደርግ ስለሆነ ኮንቬንሽናሊ የኢትዮጵያ ናቸው የሚባሉ መሬቶች ወደ ኤርትራ የሰጠ በአካባቢ ማህበረሰብ ጭምር የኤርትራ መሆናቸው የሚታወቅ ወደ ኢትዮጵያ የኢትዮጵያ መሆናቸው የሚታወቅ ደግሞ ወደዛ የሰጠ ስለሆነ ቁጭ ብለን እንነጋገር እና ማህበረሰቡን አሳትፈን እንወስን የሚል ጉዳይ እየመጣ ያለ ነገር ነው። ዘላቂ ሰላም የሚመጣ ከሆነ ዘለቄታ መፍትሄ ያለው ነገር ነው መሰራት ያለበት የሚመስለኝ። ይሄ ዓለም አቀፍ ሕግ የማክበር ጉዳይ ሲነሳ ውሳኔዋ፣ ብቻ አይደለችም። ዓለም አቀፍ ሕግ መሰረት የሚኖራት ሀያ አምስት ኪሎ ሜትር ውስጥ ሰላም አስከባሪ ኃይል ይቀመጥ ተብሎ የኤርትራ መንግስት ነው ጠራርጎ ያወጣው። እሱም የአልጀርስ ስምምነት አካል ነው። እሱን ያላከበረ መንግስት የኢትዮጵያ መንግስት የድንበር ኮሚሽኑን ውሳኔ አልቀበላለ ብሎ ለመክሰስ የሞራል ብቃት የሚኖረው አይመስለኝም። አዜ ፓኬጅ ነው የአልጀርስ ስምምነት መታየት ያለበት። ያ በሆነበት ሁኔታ ኢትዮጵያ ብቻ አልፈጽምም አለች የሚል ክሴታ አግባብ አይመስለኝም። ይሄ ጉዳይ የህግ ጉዳይ ብቻ አይደለም፣ የፖለቲካ ጉዳይም ነው፣ የዲፕሎማሲም ጉዳይ ነው። ስለዚህ ያ በሆነበት ሁኔታ አሁንም ብዙ ወገን የሚለው ቁጭ በሉና፣ ተወያዩ፣ ተነጋገሩ ነው። በዛ ወገን ያለው ምንም አንነጋገርም ነው። አንነጋገርም ተብሎ ከተሄደ ይሄ ይዘነው ያለነው ነገር ለሁለታችን የማይበጅ ነገር ነው የሚመጣው። እና ይሄ አዜ ፓኬጅ ካላየ ነው አርጀን ስምምነት የድንበር ኮሚሽን ውሳኔ ብቻዋን ነጥለን የምናይ ከሆነ ትክክለኛ ስዕል የሚሰጠን አይመስለኝም። አድማጮች፣ ውይይቱ አላበቃም። ነገ ሰኞ የመጨረሻው ክፍል ይቀርባል። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። አሁን የቅዳሜ ምሽቱ የሙዚቃ ቃና ተሰናድቷል። አዘጋጅና አቅራቢ ጽዮን ግርማ። እንደምናመሻችሁ እንደምንሰነበታችሁ። ውድ የሙዚቃ ቃና ፕሮግራም አድማጮች እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን እዚህ ዋሽንግተን ዲሲ፣ የአሜሪካ ድምፅ ሬድዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ አብቂያ አብራችሁኝ ቆዩ። I was a child. Before life removed all the innocence, my father would lift me high and dance with my mother and me, and then spin me around till I fell asleep. Then stairs he would carry me and I knew for sure I was loved if I could get another chance another walk another dance with him I'd play a song that ജാരംഗിടി ലൈറ്റ് ያለ ፕሮግራም አለን። ፕሮግራሙ ምንድን ነው? ነገ ባለም አቀፍ ደረጃ የአባቶች ቀን ይከበራል። አባቶች የሚወደሱበት፣ አባቶች የሚመሰገኑበት፣ ለአባቶች ስጦታ የሚሰጥበት ቀን ነው። አባትነትን፣ አባቶችን ማክበር የተጀመረው እዚህ ዩናይትድ ስቴትስ ውስጥ ነው። የእናቶች ቀን መከበር ጋር ተያይዞ ቀጥሎ መከበር የጀመረው የአባቶች ቀን ነው። የአባቶች ቀን እንግዲህ በተለያየ አገር የተለያየ አይነት አከባበር አለው። በኢትዮጵያ ብዙም ባይለመድም ሊለመድ የሚገባው ሊበረታታ የሚገባው ባህል ነው። ምክንያቱም አባቶች ልጆቻቸውን ወልደው አሳድገው ብዙ መከራና ፈተና አይተው አብዛኞች የኢትዮጵያውያን ወላጆች ከበርካታ ትግል ጋር ልጆቻቸውን አሳድገው ለቁም ነገር የሚያበቁ ናቸው እና በጀርባቸው ብዙ ነገርን ተሸክመው አንድ ቤተሰብ ለቁም ነገር የሚያበቁ የአንድ ቤተሰብን የመኖር ሕልውና በትከሻቸው ይዘው የሚጓዙ ናቸውና አባቶች ሊወደሱ፣ ሊከበሩ፣ ሊመሰገኑ ይገባል። ስለዚህ እኛም የዚህን ፕሮግራም የተወሰነ ክፍል እለቱን፣ ነገን በማስታወስ ለአባቶች ቀን አውለነዋል እንኳን ለአባቶች ቀን አደረሳችሁ የሚል መልእክትም እናስተላልፋለን። እንግዲህ ሁላችሁም አባቶች መልካም የአባቶች ቀን ይሁንላችሁ። ልጆቻችሁን በማሳደግ ለከፈላችሁት መስዋዕትነት፣ ላደረጋችሁት ሁሉ የሚያመሰግኑበት ቀን ነው እና ሁላችሁም አባቶቻችሁን የምታስታውሱበት፣ የምታመሰግኑበት ቀን ይሁን። አባቶችም ለዚህ ቀን ስላበቃችሁ እንኳን ያደረሳችሁ ብለን የጀመርነውን ዳንስ ዊዝ ማይ ፋዘር የሉተር ቫንድሮስ ዜማ ነው። በጣም ተወዳጅ ዜማ ነው። ተለያዩ ቦታዎች የአባቶች ቀን ምክንያት በማድረግ የሚዜም ዜማ ነው፣ ዳንስ ዊዝ ማይ ፋዘር። እኛም ይህን ዜማ ለሁሉም አባቶች እንኳን ለአባቶች ቀን አደረሳችሁ ብለን እንጋብዛችኋለን። With my mother and me, and then spin me around till I fell asleep. Then up the stairs he would carry me, and I knew for sure I was loved. Finally, make me do just what my mama said later that night when I was asleep. He left the dollar under my sheet, never. ዳንስ ዊዝ ማይ ፋዘር የሉተር ቫንዶርስን ዜማ ነበር ያዳመጥ ነው እዚ ጋር የሙዚቃ ቃና የፕሮግራምን ሕግ ለዛሬ በስልጣኔ ሰብሬ በእንግሊዝኛ ዜማዎች መሀል አንድ የአማርኛ ዜማን ጣል አደርጋለሁ። እንኳን አደረሳችሁ ለዚህ ቀን፣ መልካም የአባቶች ቀን እያልን ያለ ነው አብዛኛውን ኢትዮጵያውያን አባቶችን ነውና፣ እስቲ የግርማ ተፈራን አባብዬ የሚለውን ዜማ፣ የአማርኛ ዜማ ነው፣ የእኔ ግብዣ ነው። እኔ በመላው ልጆች ስም ለኢትዮጵያውያን አባቶች መልካም ለአባቶች ቀን አደረሳችሁ እያልኩ የግርማ ተፈራን አባብዬን አስከትዬ እጋብዛለሁ። De ti ele te leva, aquele que fargo se a सापा E mi te fă eu a bate io rapapié da sha ma che sta te caghi dite ne ተፈራ አባብዬ ወደ ሙዚቃ ቃና ህግ መለሳለሁ። ምክንያቱም የሙዚቃ ቃና የፕሮግራም ይዘት በሌሎች ቋንቋዎች የተዘፈኑ ዘፈኖችን ለኢትዮጵያውያን አድማጮች ማስተዋወቅ የሚል ነውና የሙዚቃ ቃና የእንግሊዝኛና ሌሎች ቋንቋዎች የሚደመጥበት ሰዓት ነው። በዚህ መሀል ነው እንግዲህ ነገ የሚከበረውን የአባቶች ቀን ምክንያት በማድረግ ህጉን ሰብሬ የግርማ ተፈራን አባብዬን ጋብዣችሁ የነበረው አሁን ወደ እንግሊዝኛ ዜማ መለሳለው። ኤሪክ ክላፕተን ማይ ፋዘር አይስ እያለ ያዜማው ዜማ ነው። ይሄም በጣም ተወዳጅ ዜማ ነው። አባቶችን ለማስታወስ፣ አባቶችን ለማክበር፣ አባቶችን ለማወደስ መልካም የአባቶች ቀን ለማለት ማይ ፋዘር አይስ ኤሪክ ክላፕተን ቀጣዩ ምርጫዬ ነው። ማይ ፋዘር አይስ የኤሪክ ክላፕተን ዜማ ነበር። የሰማ ነው። አሁን ደግሞ እስቲ በዚህ ሳምንት በአሜሪካ የሙዚቃ የደረጃ ሰንጠረዥ ከአንድ እስከ አስር ውስጥ ካሉት አንድ ሁለት ዜማዎችን ወደ እናንተ ላድርስ። በዚህ ሳምንት በአሜሪካ የሙዚቃ ደረጃ ሰንጠረዥ ላይ ዋን ዳንስ የሚለው ዜማ በአንደኝነት ደረጃ ተቀምጧል። ዋን ዳንስን ያቀነቀነው ድሬክ ነው። ድሬክን ደግሞ ዊዝ Drake and Dagamo Whiskey, the Nakaila Ajibotal. One dance, Drake. Baby, I like Grips on your ways, front way, back way. You know that I don't play. Street's not safe, but I never run away Even when I'm away O T O T. there's never much love when we go OT I pray to make it back in one piece I pray, I pray That's why I need a one dance Got a Hennessy in my hand One more time I go Higher powers taking a hold on me I need a one dance Got a Hennessy in my hand one more time before I go Higher powers taking a hold on me Baby, I like you so Strength and guidance All that I'm wishing for my friends Nobody makes it from my ends I had to bust up the silence You know you gotta stick by me soon as you see the text reply me i don't wanna spend time fighting we got no time and that's why i need a one dance got an nc in my hand one more time for i go I higher powers taking a hold on me i need a one dance got an NSC in my hand one more time for i go I higher powers taking a hold on me ቲምበርሌክ በዚህ ሳምንት የአሜሪካ የሙዚቃ የደረጃ ሰንጠረዥ ላይ በሶስተኛ ደረጃ ያለ ዜማ ነው። ከንት ስቶፕ ደ ፊሊንግ ይላል የጀስቲን ቲምበርሌክ ዜማ። We're flying up no ceiling when we in our zone. I got that sunshine in my pocket, got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it. Moving so phenomenal. So keep dancing I can't stop the feeling So just dance ከጀስቲን ቲምበርሌክ ዜማ ወደ አባቶች ቀን እመልሳችኋለሁ። ቢዮንሴ ዳዲ ስትል ለአባቷ ያቀነቀነችው ዜማ ነው ቀጣዩ ምርጫዬ። ቢዮንሴ በዚህ ዘፈኗ ከመጀመሪያው እስከ መጨረሻው ስለ አባቷ ያላትን፣ ከአባቷ ጋር ያሳለፈችውን፣ ከአባቷ ጋር ስላላት ቅርበት፣ ስለ አባቷ ስለሚሰማት መልካም ነገሮች በሙሉ የዘረዘረችበት ዜማ ነው ቀጣዩ ምርጫዬ ነው። On the bayou, you remember that we were inseparable, and I remember when you could do no wrong. You come home from work, and I jumped in your arms when I saw you. What you become. Yeah. You've given me such security. No matter what mistakes I make, you're there for me. You kill my disappointments and you heal my pain. You understood my fears and you protecting me. A treasure every year, a place. እንግዲህ የተከበራችሁና የተወደዳችሁ አድማጮች ዛሬ የአባቶች ቀንን ምክንያት በማድረግ ለመላ ኢትዮጵያውያን አባቶች መልካም የአባቶች ቀን የሚል መልእክት ያስተላለፍንበት ፕሮግራም ነው። የተመደበልኝ ሰዓት እዚህ ጋር በመጠናቀቁ በእኔ በኩል ላበቃ ነው። ከመሰናበቴ በፊት ግን ዘ ቴምፕቴሽን የተባሉት ታዋቂ አሜሪካውያን የሙዚቃ ቡድን ፓፓ ወዝ ሮሊንግ ስቶን ሲሉ ያቀነቀኑትን ምርጥ የአባቶች ዘፈን ጋብዤ ልትሰናበታችሁ። መልካም አባቶች ቀን ይሁንላችሁ። መልካም የአባቶች አመት ያደርግላችሁ። ዘ ቴምፕቴሽን ፓፓ ወዝ ሮሊንግ ስቶን ይቀጥላል። በእኔ በኩል ደናደሩ ማጠቃለያ ዜና እናሰማለን። የኤርትራ መግለጫ እውነትነት የለውም ትላለች ዩናይትድ ስቴትስ። ዩናይትድ ስቴትስ ይህን ያለችውን ከኢትዮጵያ ጋር በሚያዋስነኝ ድንበር የተካሄደው ጦርነት የተቀሰቀሰብኝ በዋሽንግተን ቆስቋሽ ትናንት ነው ስትል ኤርትራ በመክሰሷ ነው። ዩናይትድ ስቴትስ ኢትዮጵያን ለመርዳት ጦር መሳሪያ መላኳን ያመለከተው የኤርትራ ውጭ ጉዳይ ሚኒስቴር መግለጫ አንዳችም እውነተኛ መረጃ እንደሌለው ዩናይትድ ስቴትስ አመልክታለች። የኤርትራውን መግለጫ በተመለከተ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኬርብ ትናንት አር በተናገሩት ቃል የጦርነቱ መቀስቀስ ዩናይትድ ስቴትስን እንዳሳሰባትና ሁለቱም ወገኖች እንዲረጋጉ ሰላምም እንዲፈጥሩ ጥሪ አቅርባለች። መግለጫውን በማብራራት የተናገሩት በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ይሄ ላለፉት አስራ አምስት ዓመታት የተካሄደ የዩናይትድ ስቴትስ አጀንዳ ነው ይላሉ። ኢትዮጵያ ዩናይትድ ስቴትስ በአፍሪካ ቀንድ ላይ ያላትን የተሳሳተና አቅጣጫ የለሽ ፖሊሲ የምታስፈጽም መሳሪያ ነች ያሉት አምባሳደር ግርማ በዚህ ስምምነት መሰረትም ነው ይህን ተንኮሳና ወታደራዊ እርምጃ የሚወስዱብን ሲሉም ተናግረዋል። የተባበሩት መንግስታት ድርጅት የሰየመው ሰብዓዊ መብት አስጠባቂ ኮሚሽን ባለፈው ሳምንት ባቀረበው ሀሳብ ሁለቱም አገሮች የኢትዮ ኤርትራ ድንበር ኮሚሽን እንደ አውሮፓ አቆጣጠር በ2002 ላሳለፈው አሳሪ ውሳኔ ራሳቸውን እንዲያስገዙ ጥሪ አቅርቧል። የቀድሞ የግብፅ ፕሬዝዳንት ሞሐመድ ሞርሲ መንግስታዊ ሚስጥር አውጥተዋል በመባሉ ሌላ የድሜ ስራ ናቸው ዜና። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ1922 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር ምሽቱን ያስተናግድኳችኋል አከበደኝ በዚሁ ይሰናበታለሁ። ነገ እሁድ የራዲዮ መጽሔት ከልዩ ልዩ ቅንብሮች ጋር ይጠብቃችኋል። ሶስት ሰዓት ላይ እንገናኝ። Salam dan ada. This program has come to you from the Voice of America, Washington. This program has come to you from the Voice of America, Washington.